በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሁለተኛ ዙር ክርክር በትናንቱ ምሽት በመካከለኛው ምዕራብ ዩናይትድ ስቴትስ ሚዙሪ ክፍለ ግዛት ዋና ከተማ ሴንት ሉዊስ የአሜሪካ ዩኒቨርሲቲ ተካሂዷል። የሁለቱ ዋና ዋና የፖለቲካ ፓርቲዎች እጩዎች ዲሞክራቷ ሴናተር ሂላሪ ክሊንተን እና የሪፐብሊካኑ እጩ ዶናልድ ትራምፕ ክርክር የምርጫውን ሂደት ሳቢነት ያህል አነጋጋሪ ነበረ። ኃይለ ቃላት ጭምር የተሰሙበት የትናንቱ ክርክር ዛሬ ሙሉውን ዩናይትድ ስቴትስ መገናኛ ብዙሃን ሞገዱን አጨናንቆ ውሏል። መሰንበቻውንም እዚሁ ላይ እንደሚያቆያቸው ተገምቷል። የሕግ ጭብቶች ጭምር የተነሱበትን ክርክር ይዘት እንዲተነትኑለት አሉላ ከበደ አቶ ዮሐንስ አሰፋን አነጋግሯል። ወደ ውይይቱ። አቶ ዮሐንስ አሰፋ፣ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ ለዚህ አቶ ዮሐንስ ከሕግ ባለሙያነቶ በተጨማሪ የሕግ ጉዳዮችም የተነሱበት ክርክር ነው። የትላንት ምሽቱ ፕሬዚዳንታዊ ክርክር ለየት ያለ ገጽታ ነበረው። ለረጅም ዓመታት የዩናይት ስቴትስ ፕሬዚዳንታዊ ክርክሮችን እንደተከታተለ ሰው፣ ይልቁንም ደግሞ በፕሬዚዳንታዊ ምርጫ ዘመቻዎች በንቃት እንደሚሳተፍ ሰው በቅርበት ይሳተፉ እንደነበር አውቃለሁ። ከዚህ ቀደም በነበሩ ፕሮግራሞቻችን ምን ተመለከቱ? የትላንቱን ክርክር እንዴት ታዘቡ? በጣም የሚገርም እና ለየት ያለ ክርክር ነው የነበረው። እኔ እንግዲህ አሜሪካን ሀገር ከመጣ ሀያ ስምንት አመት ሆኖኛል። ከቡሽ ዱካኪስ ሰማኒያ ስምንት በፈረንጆች አቆጣጠር ጀምሮ ክርክሮችን ተመልክቻለሁ፣ እድል አግኝቻለሁ ለመከታተል ከሀይ ስኩል ጀምሮ ማለት ነው። እንደዚህ አይነት በህይወቴ አጋጥሞኝ አያውቅም። በአሜሪካንም ህዝብ ታሪክ እንደዚህ አይነት ኖሮ የሚያውቅ አይመስለኝም። አንደኛ በጣም ስድብ እና ኃይለ ቃላት፣ አዎ፣ የበዛበት በዚህ በፕሬዚዳንት አመራረጥ ደረጃ ቦታውን ያልጠበቀ የስድብ ክርክር ነው የነበረው እንደዚ የሚያስደነግጥ አይነት። አቶ ዮሐንስ፣ ይሄ ምናልባትም የእርስዎን ሙያዊ እይታ የሚጋብዝ ነው። በደምሳሳው ለየት ልየት ያለ ምርጫ መሆኑ ኃይለ ቃላትና ስድብ አዘል አነጋገሮች ሁሉ የታዩበት ምናልባትም ጠንከር ያለ ክርክር በሚጠበቅ ፕሬዚዳንታዊ ምርጫ ክርክር ከጥንካሬ ይልቅ አጉልነቱ ያየለበት በመሆኑ ብዙዎችን እያነጋገረ ነው። ዶናልድ ትራምፕ ተቀናቃኛቸውን እኔ ብመረጥ አሳስሮት አለው በህግ የሚጠየቁባቸው ጉዳዮች አሉ ሲሉ የህግ ምርመራ ሂደት ያካሄደውን የፌዴራል የወንጀል ምርመራ ቢሮ ውሳኔም ያጣጣለ አቀራረብ እርሳቸው ላይ የተለየ የህግ እርምጃ እንዲወሰድ ለማድረግ ዋና ስራቸው እንደሚያደርጉት ተናግረዋል። ያልተለመደ መሆኑ ብቻ ሳይሆን በህግ አይን ይሄ ምን ማለት ነው? አንደኛ ደረጃ የሚያሳዝነው ዶናልድ ትራምፕ የአሜሪካንን ህግና ስርዓት ህገ መንግስት፣ አስተዳደር እና አሰራር አለማወቅና አለመገንዘብን የሚያሳይ ምክንያቱም ማንም ሰው እዚህ ሀገር በሱ ደረጃ ያለ ሰው ይሄ በጣም መሰረታዊ የሆነ ጉዳይ፣ አንድ ፕሬዚዳንት ሁሉ ስልጣን የለውም። ማንንም ሰው ከመሬት ተነስቶ ሊያሳስር እና ሊያስወነጅል አይችልም። ጥያቄው መጀመሪያው ምርመራ ላይ ከወጣው ሪፖርት ስህተት አለ ከተባለ ያ ስህተት እንደገና እንዲታይ ተደርጎ እንዳልኮ የፌዴራል የወንጀል ምርመራ ድርጅት እንደገና እንዲያየው ሊደረግ ይችላል። ስፔሻል ፕሮሲኪተር ወይም ልዩ አቃቤ ሕግም ሊያዝ እና ሊመርጡም ይችላል። አሁን የተካሄደው ምርመራ ራሱን የቻለ ኢንዲፐንደንት የሆነ ምርመራ ነው የነበረው። እንዲሁም ዋናው የዚህ የፌዴራል የምርመራ ኃላፊ ሪፐብሊካን ነው። ራሱን የቻለ ነው፣ ገለልተኛ ሆኖ ስራው የሚጠይቀውን ኃላፊነት የሚወጣ ክፍል፣ በፖለቲካ ዝንባሌያቸውም ሪፐብሊካን ዘመም የሆኑ ናቸው። ለዚህ ጥያቄ የማያመችው አዎ እና አሁን ኦልሬዲ በዛ አልፎ የወጣውን ውሳኔ ማለትም ሂላሪ ክሊንተን ወንጀል አልሰራችም በትክክልም አንዳንድ ነገሮች ባይሰሩ ከወንጀል የሚደርሱ ደረጃ አይደሉ ስህተት የተሰሩትም ብሎ ደምድሞ ወስኗል። ትልቁ ዋናው ነገር አነጋገሩ ስልጣን አለኝ እኔ ፕሬዚዳንት ከሆንኩኝ አንቺን አሳስርሻለሁ ነው ያለው። ያን አይነት ዛቻ በዚህ ሀገር ህጋዊ አሰራር ህገ መንግስት አይፈቀድም ። ሊሆንም አይችልም። ተሰምቶ ተደርጎ ማይታወቅ። አቶ ዮሐንስ እስኪ ከዋና ገጽታው እንንደርደረ። ፕሬዚዳንታዊ ምርጫው ከሰላሳ ቀናት በታች የቀሩት ነው። በዚህ ጊዜ ማንን ልምረጥ የሚለው ውሳኔ ላይ ያበቃለት ውሳኔ ላይ ያልደረሱ ሴናተር ሂላሪ ክሊንተንም ሆነ ዶናልድ ትራምፕ እኔን እንዲደግፉ ሰዎች አገኛለሁ ብለው እንዲጥሩ የሚጠበቅበት ክርክር ቅዳሜ ማለዳ ሾልኮ የወጣ የቪዲዮ ፊልም ከአስር ዓመት በፊት ዶናልድ ትራምፕ የተናገሯቸው ሴቶችን በጸያፍ ቃላት የገለጹበት ቪዲዮ ሾልኮ ከወጣ በኋላ ከባድ ኪሳራ ደርሶባቸው ነው ወደዚህ ክርክር የመጡት። ደጋፊዎቻቸው የሆኑ የፓርቲያቸው አባላት ቀድሞ የነበራቸውን ድጋፍ በከፍተኛ ደረጃ እያጡ በነበሩበት ማግስት የተደረገ ክርክር ነው እና ከዛ አንጻር በመድረኩ ያሳዩትን የክርክር አቅም እንዴት ይገመገሙታል? በተጓዳኙ ደግሞ ሴናተር ሂላሪ ክሊንተን የተሻለ እድል ይዘው የመጡበት ክርክር መድረክ ነበር እና እንዴት ይገመግሙታል የሁለቱን አፈጻጸም? አዎ፣ እውነት ነው። ይሄ ክርክር ትልቅ ሚኒንግ አለው ለሁለቱ። እንዳልከው በዚህ በወጣው በቪዲዮው ምክንያት ሂልሪ ክሊንተን ያሉበት ቦታ ጠንከር ያለ ቦታ ነው። ምክንያቱም አሁን አቴንሽኑ ወደ ዶናልድ ትራምፕ ላይ ነው፣ እና እነዚህን ጥያቄዎች መመለስ አለባቸው ተብሎ የቀረበ ስለሆነ እያፈገፈጉ ያለበት ሁኔታ ነበር፣ መነሻው ከዛም አልፎ የመጀመሪያው ክርክር ላይ ሳይዘጋጁ ነው የቀረቡት የሚል ሲሪየስ አይደሉም የሚል ብዙ ትችት ነበረ። ለዚህኛው አንደኛ በዶናልድ ትራምፕ በኩል ተዘጋጅቶ ቀርቧል የሚል አስተያየት አለ። በፊቱ የተሻለ ይህም ማለት ሲሪየስ ነው ለዚህ ምርጫ እና ምናልባት የተለየ ውጤት ሊያመጣ ይችላል የሚል ይሄም ምን ያመጣል ማለት ነው። አሁን ሰሞኑን እንደምታውቅ ከሆነ የተለያዩ ትልልቅ የፓርቲ አባሎች፣ ሴኔተሮች እንደገና ሀሳባቸውን እየቀየሩ ነው። እሱን የሚደግፉበት ምክንያት በቪዲዮ ብቻ ሳይሆን ባለፈው ክርክር አለመዘጋጀት እና ራሱን በማዋረዱ ግን ይሄ ክርክር አሁን በቀረበበት በረም ተዘጋጅ የተሻለ አቀራረብ ስለነበረው ምናልባት ለምርጫው የተቀናበረ ውድድር ያቀርብና ጥሩ ሊያመጣ ይችላል በሚል አስተያየት አለ። በዛ በኩል በሄልሪ በኩል ማን ያሸነፈ ክርክሩ ወይም በሚለው እንደተደረገው የሰው ድምፅ ሄልሪ ያሸነፈች የሚል ነው። ሀምሳ ሶስት ፐርሰንት ለሱ አርባ ሰባት አርባ ስምንት ፐርሰንት ለሱ የሚል አስተያየት አለ። ህዝቡም በአጠቃላይ ግን እሳቸው ደግሞ በጥንቃቄ ያቀረቡት ስም የቀረበባቸውን ጥያቄዎችን መልሰዋል። አነኛ ያው ሄልሪ ክሊንተንም ቢሆን ድጋፍ ያላቸው በጣም ጠንካራ አይደለም ሊያገኙ ከሚችሉት ላይ አልደረስም ያለውም ያን ያህል ጠንካራ አይደለም። ምክንያቱም ከመጀመሪያውኑ ውድድር ላይ የዴሞክራቲክ ፓርቲ እያለ ጊዜ እንዳየ ነው፣ ለሰነተር በርኒ ሳንደርስ በጣም የሚደግፉ ሰዎች ነበሩ። ከዛ ሁሉም አልተመለሱም። የተለያዩ ታሪካዊ የሆኑ ነገሮች እሳቸውን ወደኋላ የሚጎትቱ ነገሮች ነበሩ። ኤክሳይትድ አልነበረም የዴሞክራቲክ ፓርቲ ቤዙም ቢሆን እና አሁን በተነሱት ነገሮች ምክንያት የቪዲዮም ሆነ ያለፈው የመጀመሪያው የክርክር ውጤት የሚገኙት የዴሞክራት ፓርቲ ደጋፊዎች ሳይትመንታቸውን ጨምረዋል። ጥሩ ሁኔታ ላይ ይሆናሉ ተብሎ ተጠብቆ ነበር። አሁን ደግሞ በዚህኛው ክርክር እንደዚሁ ጥሩ ክርክር ስላቀረቡ ድጋፋቸው እየጨመረ ይሄዳል። ይሄ ቪዲዮ በተለይ ሴቶች፣ ትልቅ ከተማዎች አካባቢ የሚኖሩ የተማሩ ሴቶች የበለጠ መጀመሪያውንም ለሂልሪ ክሊንተን ነበር የሚደግፉት አሁን የበለጠ ደግሞ ተጨማሪ ድጋፍ ያመጣሉ የሚል አስተያየት አለ። የሪፐብሊካን ፓርቲ አባላት የሆኑ ሴቶች ጭምር በዚህ ዶናልድ ትራምፕ በተተችበት ፀያፍ በተናገሩበት ምግባራቸው ሳቢያ የእነሱንም ድጋፍ ያጣሉ ተብሎ እየተሰጋ ነው። አዎ እሱንም ጭምር ማለት ነው። ግን ዞሮ ዞሮ መጨረሻው ምንድን ነው? ይሄ ሀገር በጣም በአይዲዮሎጂ፣ በአስተያየት የተከፋፈለ ሀገር ነው። ሪፐብሊካን እና ዴሞክራቶች ፓርቲያቸው እንደሚደግፉት፣ እንደዚህም ሆኖ ዶናልድ ትራምፕ እንደዚህ አይነት ስህተት እየሰራ ብዙ ሰዎች ዶናልድ ትራምፕ ብለው ሳይሆን ሪፓብሊካን ፓርቲ ብለውም የሚመርጡ አሉ እና አሁንም ቢሆን ልዩነቱ የደጋፊዎች ቆጠራ ላይ እንደምታየው ፖሊንግ ዳታው እንደምታየው ብዙ የተራራቀ መሀል ላይ አምስት እስከ ስድስት ፐርሰንት የሚሆኑ ኢንዲፐንዳንቶች አሉ። ማለት ከሁለቱም ፓርቲ ያልወገኑ መካከለኛ ብዙ ጊዜ የዚህን ሀገር ምርጫ የሚወስኑት እነሱ ናቸው። አሁን ጦርነቱ ለእነሱ ነው። የአብዛኛዎቹ ወደ ሂላሪ ክሊንተን ያዘነበሉ ይመስላል። ግን ወደፊት ወደ ኋላ ይላሉ አልጠበቅም አሁንም የሚወላወሉ አለ፣ ግን ባለፉት ሁለት ሳምንት ሶስት ዓመት ተፈጠሩት ነገሮች አዝማሚያው ወደ ሂላሪ ክሊንተን ነው የሚሄደው የሚል አስተያየት በአጠቃላይ ለሙያዎችም ከህዝቡ መሀል መስማማት አለ። አሁን ትላንት የተደረገው እንደገና እነሱን ወደ ሂላሪ ክሊንተን እንዲያዝነ ብሎ ያደርጋል የሚል አስተያየት አለ። ዛሬ ለምሳሌ ምርጫው ቢሆን ሂላሪ ክሊንተን ታሸንፋለች የሚል አስተያየት አለ። ዋናው ግን ትልቁ ነገር ይህም ያም ሆነ መጨረሻው ቀን ማን ነው ምርጫ ቦታ ላይ ተገኝቶ የሚመርጥ። አንዱ ትልቅ ይሄ እሷ ታሸንፋለች ብሎ ደግሞ ወሬ ከመጣ የእሷ ደጋፊዎች አሸንፋለች ብሎ ቤት ሊቀመጡ ይችላሉ። መዘናጋት ሊኖር ይችላል። መዘናጋት ሊኖር ይችላል። ስለዚህ እስከ መጨረሻው ድረስ ልናውቅ አንችልም ማን እንደሚያሸንፍ። የምርጫው ማራኪነት እንደ ሌሎች ውድድሮች ሁሉ ያለቀ ውጤት አለመኖሩ፣ የዲሞክራሲያዊ ሂደቱ ለሁሉም እኩል እድል መስጠቱ ነውና። አነታራኪ ጭብጦቹ በርካታ ናቸው። ምናልባት የቀረበበት ክርክሮቹ የተካሄዱበት ሁኔታና መንገድ ከዚህ ቀደም ታይቶ የማያውቁ ቃላት እርስዎ እንደ ገለጹት በመታየታቸው ያን የክርክር ጭብጥ የነጠቀ ይመስላል። ሆኖም ክርክሩም ሆነ የምርጫ ዘመቻው አልተጠናቀቀምና አቶ ዮሐንስ ጊዜያችን በማለቁ ሌሎች ጭብጦችን ማንሳት እድል አልኖረንም። በሂደቱ የሚኖሩትን ሁኔታዎች እንመለከታለን። መልስ እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። ጊዜ ስለ አመሰግናለሁ አቶ አሉላ ਪੰਜਾਬੀ